የሰላም ሚኒስቴር ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በትብብር ባዘጋጀው የሰላም ውይይት የሃይማኖት ተቋማት ጉባኤ በሀገሪቱ የተለያዩ አካባቢዎች የእምነት ተቋማት ላይ እየደረሱ ያሉ አደጋዎችን ለማስቆም ጠንክረው ባይሰሩ ከዚህ የከፋ ችግር ይከሰት ነበር ተብሏል። ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ፣ ከቅርብ ጊዜ ወዲህ በሀገሪቱ እየተከሰተ ያለውን ያለመቻቻልና የግጭት አዝማሚያን ለመቀልበስም የሃይማኖት ተቋማቱ የተቻላቸውን አድርገዋል ብለዋል። በተለይም ከቅርብ ጊዜ ወዲህ በሀገራችን የሚስተዋለው የአለመቻቻልና የግጭት አዝማሚያ ከዚህ በባሰ ደረጃ ሊሆን ይችል እንደነበረ መገመት ይቻላል። ይሁን እንጂ ተቋማችን ከተመሰረተበት ጊዜ ጀምሮ በሰራቸው ልዩ ልዩ ስራዎች እና የጉባኤያችን የበላይ ጠባቂዎች በጋራ በመሆን ተግባሩን ከማውገዝ ባለፈ በመገናኛ ብዙኃን ለመላው ኢትዮጵያውያን የጋራ አቋማቸውን በማሳየት የሰላም ጥሪ በማድረግ እና መልእክት በማስተላለፍ ሁሉም ኢትዮጵያውያን ሰላማቸውና አብሮነታቸው በጋራ እንዲጠብቁ አስችሏል። የሰላም ሚኒስትር ዴኤታ የሆኑት ወይዘሮ አልማዝ መኮንን ተቋማቱ ላይ ጉዳት እያደረሱ ባሉት ላይ ሕግ ለማስከበር ስራ እየተከናወነ ነው ብለዋል። በአሳሳቢ ደረጃ ላይ የሚገኘው ያሉት የሀገሪቱ የሰላም መታጣት ላይም የሃይማኖት ተቋማቱ ጠንክረው እንዲሰሩ መልሰው ጥያቄ አቅርበዋል። ከኢትዮጵያዊ ጨዋነት ባፈነገጠና አሰቃቂ በሆነ መልኩ ልጆቻችን፣ ተማሪዎቻችን ሕይወታቸውን ሲያጡና ለእንግልት ሲዳረጉ መመልከትና መስመት የየዕለቱ ተግባር መሆን ጀምሯል። ይህ ሁኔታ በውል በመገንዘብ ከወትሮ በተለየ መልኩ ህዝባችን አንድነቱ እንዲጠበቅና በሰላም ወጥቶ እንዲገባ በየትኛውም ጫፍ ያለ የኢትዮጵያዊ ጉዳት የሁላችንም ጉዳት ነው በሚል አስተሳሰብ ከየትኛውም ወገን ለሚነሳ አንድነቱና ህብረቱን የሚጎዳ አስተሳሰብ በተጻራሪ እንዲቆም ለማድረግ ከማናቸውም ጊዜ በላይ ጠንክረን መስራት የሚጠበቅብን ወቅት አሁን ላይ መሆኑ መገንዘብ ይገባል። የኢትዮጵያ የሀገር ሽማግሌዎች ህብረት ሰብሳቢ ፕሮፌሰር መስፍን አርአያ የሰላም መደፍረስ የአካል ብቻ ሳይሆን አእምሮንም የሚጎዳ በመሆኑ የሃይማኖት ተቋማቱ ከፉክክር ይልቅ መተባበርን መርህ በማድረግ እንዲሰሩ ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በሀገሪቱ እየሆነ ያለው ነገር ምንድን ነው ሲሉ ጠይቀዋል። ሰላሙ መስጊድ ሲሰራ ክርስቲያኑ እያገዘ ክርስቲያኑ ቤተ ክርስቲያን ሲሰራ ደግሞ ሰላሙ እያገዘ፣ እንደዚህ በሰላም ኖርን። እንግዲህ አሁን ያመጣብንን ምን እንደሆነ እንደምንድን ምን እንዳመጣብን አናውቅም። በእውነቱ ጭራሽ የማናውቀው አይተ ነው የማናውቅ ሰምተ ነው የማናውቅ ሁኔታ እየተወየ እየተካሄደ ነው ያለው። ከጊዜ ወደ ጊዜም ጥሩ ነገር አይደለ እየሰማን ያለ ነው። እና የሃይማኖት ሰዎች ሆነን በሃይማኖት ተቋማት ላይ በሃይማኖት የጸሎት ቤቶች ላይ እርምጃ መውሰድ ምን የሚያዋጣ ነገር ነው ወይ? ለሀገርስ፣ ለሃይማኖትስ፣ ለህዝቡስ የሚጠቅም ነገር ነው ወይ? ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨናኝ ከአዲስ አበባ።